ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መቀመጫውን አዲስ አበባ ባደረገው የደህንነት ጥናት ተቋም ተመራማሪው ዱብሲ ክርስቲያን አኒ የሰጡት አስተያየት አለ። አፍሪካውያን ከዓለም አቀፉ የወንጀል ችሎት ለመውጣት ስለደረሱበት ውሳኔ በአብይ ርዕስ እናቀርበዋለን። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች የዛሬ ጥር 24 ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበበንን አብረናችሁ እናመሻለን። እናንተም አብራችሁን አምሹ። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ሰጤ ብሬ በሚል መዝገብ በቅሊንጦ ማረሚያ ቤት ቃጠሎ በ23 ታሳሪዎች ግድያና ሽብር ወንጀል ክስ የተመሠረተባቸው የ38 እስረኞች ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ላቀረበው አቤቱታ የተከሳሾቹ ጠበቆች መቃወሚያ አቅርበዋል። እስረኞቹ ጨለማ ቤት እንደታሰሩና በቤተሰብ መጎብኘት እንዳልቻሉ ለችሎቱ መናገራቸውን በዛሬ ዕለት በችሎት ላይ የተገኙት የአምስት ተከሳሾች ጠበቃ አቶ ሰኢድ አብደላ ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ ዝርዝር አላት። በነሐሴ ወር 2008 ዓ ም ቃጠሎ የደረሰበት ቂሊንጦ ማረሚያ ቤትን በማቃጠል የተጠረጠሩት 38 እስረኛ ተከሳሾች በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በመመላለስና ጉዳያቸውን በመከታተል ላይ ይገኛሉ። የዛሬው ቀጠሮ ደግሞ የፌዴራል አቃቤ ሕግ የክሱ ሂደት በዝግ ይታይልን በሚል ላቀረበው አቤቱታ የተከሳሽ ጠበቆችን መቃወሚያ ለመቀበል ነበር። ከተከሳሾቹ ውስጥ የአምስቱ ጠበቃ የሆኑት አቶ ሰይድ አብደላ ተገኝተው ነበር። በችሎት የአቤቱታቸውን ማዘጋጀትም ጠይቂያቸው ነበር። እኛ በግልጽ ችሎት መሰማት ህገ መንግስታዊ መብት ነው። የፌዴሪ ህገ መንግስት አንቀጽ ሀያ ሙስ አንቀጽ አንድ ላይ በማንኛውም ክስ በግልጽ ችሎት መታየት አለበት። ይህ መብት ሊገደብ የሚችለው ተከሳሹ ጥቅም ሲባል በመጀመሪያ ደረጃ ምናልባት የግለሰብን በግልጽ ችሎት ለጡ መታየቱ እሱን ስብና የሚጎዳ ከሆነ ወይም ለሀገሪቱ ደህንነት አስጊ ከሆነ ነው። ህገ መንግስቱ ላይ ዝግ ችሎት ይታያል የሚለው አጣዲ ያቀረባቸው ምክንያቶች ምስክሮቻችንም በችሎትም ሆነ በማረሚያ ቤት አስፈራርተውብናል የሚል ነው። እኛ መልሳችን ያተኮረው በችሎት ላይ አስፈራርተዋል የሚለው ተአማኒነት የለውም። ምክንያቱም ችሎቱ ላይ ታራሚዎቹ ወይም ተከሳሾቹ በፖሊስ ጥበቃ ውስጥ ነው ያሉት። የሚያደርጉት እንቅስቃሴ ሆና በፖሊስ ጥበቃ ውስጥ ያለ ነው እያለ ምስክሮችን አስፈራርተዋል የሚለው ተአማኒነት የለውም። ከዚህም በላይ ደግሞ ምስክሮቹ ባስፈራሩበት ህዝብ ችሎቱን የመከታተል መብቱ ሊገደብ አይገባል። በማረሚያ ቤት አስፈራርተዋል ከተባለም ያንኑ በማስረጃ አረጋግጦ ምስክርም አስፈራራት ወንጀል ስለሆነ በወንጀል መክሰስ እንጂ ህገ መንግስታዊ መብት የሆነውን በግልጽ ችሎት የመዳኘት መብት በዝግ ችሎት እንዲደረግ መጠየቁ አግባብ አይደለም የሚል መልስ ነው ያቀረብነው። ተቃውሞውን ካቀረቡ በኋላ ፍርድ ቤቱ ለብይን ቀጠሮ መስጠቱን የተናገሩት አቶ ሰኢድ ከዛ በኋላ እኛም አቤቱታለን ብለው ተከሳሾቹ መናገር ጀመሩ ይላሉ። ፍርድ ቤቱ አቤቱታ ካላችሁ በአቤቱታ ቀን በጠበቃዎቻችሁ አማካኝነት በጽሁፍ ወይም እናንተ ከሆናችሁ በራሳችሁ በጽሁፍ ማቅረብ ትችላላችሁ፣ እዚህ በድምፅ አንቀበልም ሲል ተከሳሹ ሳይፈቀድለት ተነስተው መናገር ጀመረ። ሁሉም ያለውን ብሶት መናገር ጀመረ። ጨለማ ቤት ነው ያለ ነው፣ እዛ ከቤተሰቦች ጋር መገናኘት ተከልክለናል። ቤተሰቦች እየጠየቁን አይደለም። ሀያ አራት ሰዓት ብርሃን አናገኝም። ይህንን ደግሞ ፍርድ ቤቱ ሊሰማን ይገባል። ያሉ ነበር ሲናገሩ የነበሩት እንደውም አንደኛው ተከሳሽ ቤተሰብ እንደማንገናኝ ይኸው እናቴም ስለመጡ አሁን እናቴንም መጠየቅ ይችላል ተመላልሰው ይህም ማግኘት አልቻሉም የሚለውን ሁሉ ተናግሯል። ፖሊሶች ሊያስቆሙ ቢሞክሩ ታራሚዎቹ ዝም ብለው መናገር ስለቀጠሉ ፍርድ ቤቱ ወዲያው ለሀያ ሁለት ለብይም ቀጥር ያለው ችሎቱ አብቅቷል እነሱ እንዲወጡ ብሎ ትዕዛዝ ሰጥቶ ፖሊሶች እነሱን አስወጥቷቸው ከዚሁ ቂሊንጦ ማረሚያ ቤት ማቃጠል በኋላ ባለፈው ሰኞ 121 እስረኛ ተከሳሾች የተካተቱበት ሌላ የክስ መዝገብ በከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት ተከፍቶ በመታየት ላይ እንደሆነ መዘገባችን ይታወሳል። የተባበሩት መንግስታት ድርጅት መስሪያ ቤቶች የፕሬዝደንት ትራምፕ አስተዳደር በዩናይትድ ስቴትስ ስደተኞችን የማስፈር ፕሮግራም መቋረጡን በድንጋጤና በአግራሞት እየተከታተሉ ነው። ውሳኔው ከፍተኛ ስጋት ስደተኞች ላይ ማሳደሩንም የመንግስታቱ መስሪያ ቤት ገልጿል። ሊሳሽላይን ከጄኔቫ የላከችውን ትዝታ በላቸው ታቀርባለች። በዚህ ሳምንት በአሜሪካ ሊሰፍሩ የነበሩ የ800 ስደተኞች ጉዞ እንደታገደ የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ገልጿል። ዩናይትድ ስቴትስ ስደተኞች እንዳይገቡ ባገደቻቸው 120 ቀናት ውስጥም ለአደጋ የተጋለጡ የሌሎች 20 ቀጠሮ የተያዘላቸው ስደተኞች ጉዳይም እንደተስተጓጎለ ዩኤንኤችሲአር አክሎ ገልጿል። ጉዞው እንዲቋረጥ የሆነው ነውጠኛ ሙስሊሞችን ከድንበር ውጭ በማገድ ጥብቅ የስደተኞች ማጣሪያ ህግ ይወጣል በማለት አዲሱ ፕሬዝደንት ዶናልድ ትራምፕ የፈረሙት ፕሬዝደንታዊ ትዕዛዝ ነው። የዩኤንኤችሲአር ቃል አቀባይ ቫኒያን ማስቲቺ ለአሜሪካ ድምጽ ራዲዮ እንደገለጹት እስካሁን የሚሰራበት የስደተኞች ማጣሪያ ደንብ ጥብቅ ቁጥጥር ያለበትና እስከ ሁለት ዓመት የሚፈጅ ነው። ስለዚህ አንድ ስደተኛ በሀገራቸው ይስፈራ ይስፈር እነርሱ ናቸው አጣርተው ውሳኔ የሚያደርጉት። በዩናይትድ ስቴትስ በዩናይትድ ስቴትስ የሚሰፍሩ ስደተኞች የዓለም አቀፍ የፍልሰት ድርጅት የአይኦኤም ቃል አቀባይ ሊዮናርድ ዶሊ በበኩላቸው እያንዳንዱ ሀገር የራሱን ደህንነትና ድንበር የመጠበቅ መብት አለው። ሆኖም በሀገራቸው ስጋት እንዳለባቸው በቃለ ምልልስ የተረጋገጠና የሰፈራ መብት የተከለከሉ ስደተኞች ጉዳይ ግን ያሳስበናል ብለዋል። የአፍሪካ ህብረት ከዓለም አቀፍ የወንጀል ችሎት የመውጣት ስትራቴጂ ባለው እርምጃ እየገፋበት ነው። እርምጃው ህጋዊ አሳሪነት ባይኖረውም በአህጉሪቱ ሰላምን፣ ጸጥታንና ፍትህን ሊለውጥ ይችላል ተብሏል። በሌላ በኩል ደግሞ የአፍሪካ ርዕሳነ ብሔራት ዓመታዊ ጉባኤ ባበቃ ማግስት የአፍሪካ ህብረት በአህጉሪቱ ያሉ ግጭቶችን ለማቆም ባለው ዕቅድ ብሩህ ተስፋ አሳድሮ እየተንቀሳቀሰ መሆኑ ተገልጧል። መጽሔት ወደ ኋላ ላይ ዘገባ ያክልበታል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ቪኦኤ የአሜሪካ ድምፅ ራዲዮ ስርጭት የጀመረበትን ሰባ አምስተኛ ዓመት ዛሬ እንደ አውሮፓውያን ዘመን አቆጣጠር የካቲት አንድ ቀን እያከበረ ነው። ዩናይትድ ስቴትስ ሁለተኛውን የዓለም ጦርነት በኦፊሴል ከተቀላቀለች ከሰባት ወራት ገደማ በኋላ ከኒውዮርክ የሚተላለፍ የአስራ አምስት ደቂቃ ስርጭት ከተጀመረ ዛሬ ልክ ሰባ አምስተኛ ዓመቱን ያዘ። በዕለቱም የጋዜጠኛው የዊልያም ሃርላን ሃይል ድምፅ እንዲህ ሲል በአየር ናኘ። ከዛሬ ጀምሮ የአሜሪካ ድምፅ ወደ እናንተ በየቀኑ ይደርሳል። ስለ አሜሪካና ስለ ጦርነቱም እንነግራቸዋለን። ዜናው ጥሩም ሊሆን ይችላል። ዜናው መጥፎም ሊሆን ይችላል። እውነቱን ግን እንነግራቸዋለን። ጦርነቱ ሲያበቃ የአሜሪካ ድምፅ የዜና የሀተታና የሙዚቃ ዝግጅቶችን አካቶ በአርባ የዓለም ቋንቋዎች ማስተላለፍ ጀመረ። ዛሬ ቪኦኤ ፕሮግራሞችን በአርባ ሰባት ቋንቋዎች ያስተላልፋል። ልዩ ዝግጅት አለን ወደኋላ። ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት የመረጧቸው ዳኛ ኒል ጎርሱክ ዛሬ ረቡ ከኮንግሬሱ የምክር ቤት አባላት ጋር ይገናኛሉ። የዋይት ሀውስ ቃል አቀባይ ሺን ስፓይሰር እንዳስታወቁት ፕሬዚዳንቱ ስለመረጧቸው እጩ ለምክር ቤቱ አባላት ገለጣ ያደርጋሉ። ፕሬዚዳንት ትራምፕ ትናንት ማታ እጩ ዳኛውን ሲያስተዋውቋቸው ለአገራችን እጅግ አስፈላጊና ብቃት ያላቸው ዳኛ ሲሉ ቦታቸውን ከሚተኳቸው ከሟቹ አንቶኒዮ ስካሊያ ጋርም አስተካክለዋቸዋል። ተመራጩ ዳኛ ሹመት በምክር ቤት የመወሰኛው አባላት ይጸድቅ ዘንድ ቀላል የማይባል ክርክር ሊኖር እንደሚችል ከወዲሁ ይጠበቃል። ዩናይትድ ስቴትስ ምንም እንኳ ስደተኞችን ላለመቀበል በወቅቱ ፕሬዚደንት እገዳ የተደረገ ቢሆንም ከፓሲፊክ ውቅያኖስ መጠለያ ጣቢያዎች ግን ጥገኝነት ጠያቂ የሆኑ ስደተኞችን ለመቀበል የተደረሰውን ቀደም ያለ ስምምነት እንደምታከብር የአውስትራሊያው ጠቅላይ ሚኒስትር ማልከም ተንቡል አስታወቁ። በቀድሞ ፕሬዚደንት ባራክ ኦባማ የተደረሰው ይህ ስምምነት አውስትራሊያ ሊገቡ ሲሉ ታግደው ወደ ፖፖ ኒውጊኒና ወደ ናውሩ የተወሰዱትን ወደ 1200 ፍልሰተኞችን ያጠቃልላል። እነዚህ ስደተኞች ግን እጅግ ብርቱ የሆነ ምርመራ ይደረግባቸዋል ሲሉ የዋይት ሀውሱ ቃል አቀባይ ሻን ስፓይስር ትናንት ማክሰኞ ተናግረዋል። የአይን ምርመራና የማጣራት ሥራ በተመለከተ ደግሞ ፕሬዝደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በስፋት ሄደውበታል። በመጨረሻም ስፖርት ከስፖርት አዘጋጁ ሰሎሞን ቀጠለ። በጋምቢያ እየተካሄደ ያለው የአፍሪካ እግር ኳስ ዋንጫ ውድድር ዛሬና ነገ ወሳኝ የግማሽ ፍጻሜ ግጥሚያዎችን ያስተናግዳል። አሁን ከጥቂት ደቂቃዎች በኋላ ቡርኪና ፋሶና ግብፅ ሊብረቪ ከተማ በሚገኘው አንጎዤ ስታዲየም ያካሂዳሉ። ነገ ካሜሩን ከጋና ይጫወቱና አሸናፊዎቹ እሁድ ለዋንጫ፣ ተሸናፊዎች ቅዳሜ ለደረጃ ይጫወታሉ። ውጤቶችን እየተከታተል እናቀርባለን። ዜናውንም በዚሁ እናጠቃልላለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱን ዜና ነው ያሰማናችሁ። አሁን ቀጥሎ የዕለቱ አብይ ርዕስ ይቀርባል። የአፍሪካ ህብረት ከዓለም አቀፍ የወንጀል ችሎት ለመውጣት ባለው ስትራቴጂ እየገፋ ነው። እርምጃው ህጋዊ አሳሪነት ባይኖረውም በአህጉሪቱ ሰላምን ጸጥታና ፍትህን ሊለውጥ ይችላል ተብሏል። ቀደም ሲል በዜናው እንደጠቀስ ነው። በሌላ በኩል የአፍሪካ ርዕሳነ ብሔራት አመታ ጉባኤ ባበቃ ማግስት የአፍሪካ ህብረት በሀገሪቱ ያሉ ግጭቶችን ለማቆም ባለው ቅድ ብሩህ ተስፋ ሳድሮ እየተንቀሳቀሰ መሆኑን ገልጣ ስታበቃ የአሜሪካ ድምፅ ራዲዮ ዘጋቢ አኔታ ፖል ከአዲስ አበባ ዘገባ ልካለች። አዳነች ፍሳየ ታቀርባለች። የአፍሪካ ህብረት ጉባኤ ካደረጋቸው ትልቅ ውሳኔዎች አንዱ የተከናወነው በዝግ ስብሰባ ላይ ነው። በዓለም አቀፉ የወንጀል ችሎት አይሲሲ የተከሰሱ ወይም ደግሞ የሚፈለጉ የሚገኙባቸው የአፍሪቃ መሪዎች በጉባኤው መገባደጃ ላይ ድምፃቸውን አጥፍተው ከተሰበሰቡ በኋላ ከዓለም አቀፍ የወንጀል ችሎት በህብረት መውጣቱን ለመተግበር ተንቀሳቅሰዋል። የአፍሪቃ መሪዎች ዓለም አቀፍ የወንጀል ችሎት ፍትሐዊ ባልሆነ መንገድ አፍሪቃ ላይ አትኩሯል በማለት ሲነቅፉ መቆየታቸው ይታወቃል። እስካሁን ባለው ጊዜ የወንጀል ችሎቱ ክስ የመሰረተባቸው 39 ሰዎች ሁሉም አፍሪቃውያን መሆናቸውን በመጥቀስ ነው የአፍሪካ መሪዎች ቅሬታቸውን የሚገልጹት። የአሜሪካ ድምፅ ሬዲዮ የውሳኔውን ወሬ ያገኘው ከአፍሪካ ህብረት ጋር ቅርበት ካላቸው ሁለት ምንጮች ነው። ውሳኔው ህጋዊ አሳሪነት ባይኖረውም የፖለቲካ መልእክት ያስተላልፋል። የዓለም አቀፍ የወንጀል ችሎት አባል ከሆኑት 34 የአፍሪካ ሀገሮች መካከል ከችሎቱ አባልነት ለመውጣት የሚፈልጉ ሀገሮች ቢኖሩ በውሳኔው መሰረት የአፍሪካ ህብረት ፍላጎታቸውን ይደግፋል። አዲስ አበባ ባለው የደህንነት ጥናት ተቋም የሚሰሩ ተመራማሪ እንዱ ቡሲ ክርስቲያን አኒ ውሳኔው ሌሎች ሀገሮችም ከችሎቱ ለመውጣት እንዲያሰላስሉ ያነሳሳቸዋል ብለዋል። ከዓለም አቀፉ የወንጀል ችሎት የመውጣቱ ስትራቴጂ የአፍሪካ ህብረት በችሎቱ ላይ የተባበረ ስጋት ለማቅረብ የሚጠቀምበት የፖለቲካ መሳሪያ ነው። በአሁኑ ወቅት በመቅረብ ላይ ያለው የመውጣት ስትራቴጂ የተባለው እቅድ የአፍሪካ ሀገሮች ከአፍሪካ ህብረት ጋር ሳይጋጩ ከችሎቱ ለመውጣት ሉዓላዊ ውሳኔ እንዲያደርጉ ያመቻል። ክርስቲያን አህኒ አያይዘውም ስትራቴጂው በተቻለ መጠን ግልጽ እንዳይሆን ተደርጎ የረቀቀ በመሆኑ ምንም ላይመስል ይችላል። ይሁንና በተለይም የጦርነት ወንጀልና በስብና ላይ የተፈጸመ ወንጀል ሰለባዎች ነን ለሚሉት ወገኖች ጉልህ ቦታ አለው ሲሉ አስረድተዋል። ከዓለም አቀፉ የወንጀል ችሎት አባልነት የመውጣቱ ውሳኔ በአፍሪካ የሚካሄደውን የሰብአዊ መብት ረገጣን መቃወም ላይ ጉልህ ቦታ አለው፣ በተለይም የአፍሪካ ፍርድ ቤት ገና ስራ ባልጀመረበትና የአፍሪካ ሀገሮች የፍርድ ስርዓት በማያስተማምንበት በአሁኑ ወቅት፣ የአፍሪካ ህብረት ዋና ጽህፈት ቤት ዛሬ ማለዳ መደበኛ ስራውን እንደጀመረ እንደገና የተመረጡት የህብረቱ የሰላምና ደህንነት ኮሚሽነር እስማኤል ቸርጉ በማዕከላዊ አፍሪቃ የሰላም ንግግር የሽምግልና ስራቸውን ቀጥለዋል። ማዕከላዊ አፍሪቃ ሪፑብሊክ ለአራት ዓመታት ያህል በአማጽያን ስትታመስ ቆይታለች። የአፍሪቃ ህብረት ለግጭቶች ምላሽ በመስጠት ተግባር በርትቶ እየሰራ ነው። ይሁንና ድርጅቱ ግጭቶች እንዳይከሰቱ አስቀድሞ በመጣርና የመልካም አስተዳደር ተቋማትን በማጠናከር ላይም ማትኮር ይኖርበታል ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ግጭትን ስለ ማስወገድ ስንናገር ስለ አስተዳደር ጥበብም ማንሳት አለብን፤ ምክንያቱም የተሳሰሩ ናቸውና በማለት አስገንዝበዋል። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትስ መንግሥት ከፍተኛ የሕዝብ ቁጥራቸው የእስልምና ሃይማኖት ተከታይ የሆኑባቸው ሰባት አገሮች ዜጎች ወደ አሜሪካ የሚያደርጉትን ጉዞ በጊዜያዊነት ከገደበ ወዲህ በዓለም ደረጃ ውዝግብ አስነስቷል። የተለያዩ ሀገሮች፣ ቡድኖችና ግለሰቦች የተቃውሞው ድምፃቸውን እያሰሙም ይገኛሉ። የዋይት ሐውስ ቤተ መንግሥት ፕሬዚደንት ትራምፕን አስተዳደራዊ ትእዛዝ የአሜሪካን ደህንነት ለማረጋገጥ የተወሰደ እርምጃ ብሎታል። በተጓዦች ላይም መጠነኛ መጉላላትን ከመፍጠሩ ውጪ ክልከላው የተሳካ ነው የሚል ነው የአስተዳደሩ አቋም። ተችዎች ግን ትዕዛዙ የአሸባሪዎችን ጥቃት ከመከላከል ይልቅ አላስፈላጊ መዘዝ ሊኖረው ይችላል ሲሉ ያስጠነቅቃሉ። ላቲካሆ ያጠናቀረችውን ጽዮን ግርማ ይዛለች። በሚኒሶታ ግዛት የሚኖረው ሶማሌ አሜሪካዊው ፋራን አንሱር በዋሽንግተን ዲሲ አካባቢ በሚገኝ የአውሮፕላን ማረፊያ ባለቤቱና ልጆቹ ተይዘው ከቆዩ በኋላ በስተመጨረሻ አብረው በመሆናቸው ደስ ብሎታል። በስተ መጨረሻ ይሄው አብረን ሆነናል። የቀረብን አንድም ሰው የለም። ቤተሰቡ በሙሉ አብሮኝ ነው። በጣም ደስ ብሎኛል። ለዘጠና ቀናት የሚዘልቀው የጉዞ እገዳ የሚመለከተው የኢራቅ፣ ሶሪያ፣ ሱዳን፣ ሊቢያ፣ ሶማሊያና የመን ዜጎችን ነው። የእነዚህ ሀገር ዜጎች የሆኑ ተጓዦች ወደ ዩናይትድ ስቴትስ የሚመጡ በረራዎች ላይ እንዳይሳፈሩ ወይንም የአሜሪካን መሬት ከረገጡባቸው የአውሮፕላን ጣቢያዎች እንዳይወጡ ታግተው ቆይተዋል። የዋይት ሀውስ ቤተ መንግስት ተጓዦች ለገጠሟቸው ጊዜያዊ መጉላላቶች ይቅርታ ጠይቋል። ክልከላው ግን ይላሉ በሶማሊያ የፕሬዚዳንታዊ ውድድር ላይ የተሳተፉት ብቸኛዋ ሴት ፋዱሞ ዳይብ፣ በሃርቫርድ ዩኒቨርሲቲ በቢዝነስ ትምህርት ክፍል ለውይይት መገኘት ነበረብኝ፣ ነገር ግን በዚህ የስደተኞች የጉዞ እገዳ ምክንያት ወደዛ መሄድ አልቻልኩም። የሶማሊያና የፊንላንድ ድርብ ዜግነት ያላቸው ፋዱሞ ዳይብ የበለጠ እያሳሰባቸው የሚገኘው ጉዳይ በኬንያ የስደተኞች መጠለያ ጣቢያ የሚገኙና ወደ አሜሪካ መጥተው እንደገና ለመቋቋም በዝግጅት ላይ ያሉ ሶማሊያውያን ጉዳይ ነው። እንዲህ ያሉ እድሎችና አጋጣሚዎችን ሙስሊም በመሆናችን ብቻ ይነጥቃሉ። የመጡበት ሀገር በምርጫቸው ያገኙት አይደለም። የዩናይትድ ስቴትስ የሙስሊም ጉዳዮች ተከራካሪ ቡድን ጉዳዩ ለፍርድ ቤትም ፈታኝ ነው ብለዋል። የኬር ብሔራዊ ተሟጋቾች ዳይሬክተር ሌና ማስሪ ስለዚሁ ሲናገሩ ክሱ ለሕገ መንግስቱ ፈታኝ ነው። ከሀያ የአሜሪካ ዜግነት ያላቸውና ዜጋ ያልሆኑ ግን በህጋዊ መንገድ ዩናይትድ ስቴትስ ውስጥ የሚኖሩ ሙስሊም ዜጎችን በመወከል የቀረበ ክስ ነው። ይህ የጉዞ እገዳ ስዊድናዊ ኢራናዊ የፊልም ተዋናይት ባህር ፓርስንም አሳስቧታል። ምናልባትም ኤማን ኮልድ ኦቬ በተባለው ፊልም ላይ በመሪ ተዋናይነት ለኦስካር በታጨችበት አመታዊው የሽልማት ስነ ስርዓት ላይ ላትሳተፍ እንደምትችል ገልጻለች። ሌላዋ የኢራንና የብሪታንያ ዜግነት ያላት የሙዚቃ አቀናባሪም በሚያዝያ ወር ፒተርስበርግ ውስጥ ላላት የኦፔራ የሙዚቃ ዝግጅት ላትሳተፍ እንደምትችል ገልጻለች። ተቾች፣ ትእዛዙ ዩናይትድ ስቴትስን ከአሸባሪዎች ጥቃት ከመከላከል ይልቅ ተጻራሪ ተጽዕኖ እያሳደረ ነው ብለውታል። በተያያዝም ከ1 00 በላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ሹመኛ ያልሆኑ ሰራተኞች ፕሬዚዳንት ዶናልድ ትራምፕ በቅርቡ ያሳለፉትን የስደተኞች እገዳ የሚቃወም ሰነድ ፈርመዋል። የአሜሪካ ድምጽ ሬዲዮ ከምንጮቹ እንዳረጋገጠው የተቃውሞ ሰነዱ ወደ አንድ ንድ በሚጠጉ ሰራተኞች የተፈረመና ከዚህ በፊት ታይቶ የማይታወቅ ነው። ባለፈው አመት ፕሬዚዳንት ባራክ ኦባማ በሶሪያ የሚከተሉትን ፖሊሲ በመቃወም ወደ ሀምሳ የሚጠጉ የውጭ ጉዳይ መስሪያ ቤት ሰራተኞች ድምፃቸውን ማሰማታቸውን በሶሪያ የዩናይትድ ስቴትስ አምባሳደር ሮበርት ፎርድ ተናግረዋል። በኦባማ አስተዳደር የአውሮፓ የዩሬዣ ረዳት የውጭ ጉዳይ ሚኒስቴር ላውራ ኬኔዲ በትራምፕ አስተዳደር ላይ የወጣውን የተቃውሞ ሰነድ አስመልክቶ ሲናገሩ በዚህ ፖሊሲ ዙሪያ የውጭ ጉዳይ ሰራተኞች ስጋትን ያካተተ ነው። በተለይ የህጉ ዝርዝር አፈጻጸም ላይ አጠቃላይና ዝርዝር ትዕዛዞች አለመ መካተታቸውን ዲፕሎማቶቹ አልተስማሙባቸውም። በአይነቱ የተለየ ዘመን ላይ ነው ያለ ነው ብለዋል። የቀድሞ ረዳት የውጭ ጉዳይ ሚኒስትር ሰነዱ የተቃውሞ ፍኖት በሚል የተጠራ ሲሆን የትራምፕ አስተዳደር ያወጣው ፕሬዚዳንታዊ ትዕዛዝ ሊያሳካ ያሰበውን ግብ የማይመታና እንዲያውም በአንጻሩ አሉታዊ የሆኑ ተጽዕኖዎችን የሚያሳድር ነው ይላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሰነዱ ላይ አስተያየት ከመስጠት ተቆጥቧል። በተለይ ሰነዱን የፈረሙ ሰዎችን ቁጥርና በመስሪያ ቤቱ ያላቸውን ስልጣን አልገለጸም። የዋይት ሀውስ ቤተ መንግስት ቃል አቀባይ ሾን ስፓይሰር የፕሬዚዳንት ትራምፕን የስደተኞች ትዕዛዝ የሚቃወሙ የውጭ ጉዳይ መስሪያ ቤት ሰራተኞች ወይ ስራውን ማስፈጸም አሻፈረኝ ካሉ ደግሞ መልቀቅ ይችላሉ ብለዋል። አያይዘውም ይህ የአሜሪካ ደህንነትን ይመለከታል ብለዋል። ወደ ቀጣዩና የመጨረሻው የትንታኔ ርዕስ እናልፋለን። ፕሬዝደንት ትራምፕ የዕለት ተዕለት ውሎን በመሰለ የመዝናኛ የቴሌቪዥን ፕሮግራም እንደ ተዋናይ ሰው የመጀመሪያውን የጠቅላይ ፍርድ ቤት እጩአቸውን ማንነት እስከ መጨረሻዋ ደቂቃ ድረስ ሚስጢር አድርገው ቆይተው ከፍተኛ ታዳሚ በሚከታተልበት የስርጭት ሰዓት ላይ ነው የድራማ ቅርጽ በተላበሰ አቀራረብ ያስተዋወቁት። የአሜሪካ ድምጿ ሲንዲ ሴን ከዋይት ሀውስ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል። የፕሬዚዳንት ዶናልድ ትራምፕ ቤተሰብ አባላት፣ ከሪፐብሊካን ፓርቲ የሆኑ የምክር ቤት አባላት፣ ምክትል ፕሬዚዳንት ማይክ ፔንስ እና እንደዚሁም ጋዜጠኞች ፕሬዚዳንቱ የእጩአቸውን ማንነት ይፋ ሲያደርጉ ለመስማት ኢስትሮም በተባለው የዋይት ሀውስ ክፍል ውስጥ ተሰባስበው ነበር። ዛሬ ዳኛ ኒል ጎርሰችን እጩዬ አድርጌ በማቅረብ ለአሜሪካውያን የገባሁትን አንድ ሌላ ቃል ጠብቅ ያለሁ በሚሊዮኖች የሚቆጠሩ አሜሪካውያን ለመረጡት እጩ ድምጻቸውን በሚሰጡበት ወቅት ፕሬዚዳንት ሆኖ የሚመረጠውን ሰው የጠቅላይ ፍርድ ቤት ዳኛ የመምረጥ እድል ከሁሉ የላቀው ብቸኛ አብይ ጉዳይ አድርገው ይመለከቱታል ሲሉ ፕሬዚዳንት ትራምፕ ተናግረዋል። የፕሬዚዳንቱ እጩ የኮሎምቢያ የሃርቫርድና የኦክስፎርድ ዩኒቨርሲቲዎች ምሩቅ የሆኑ በፌዴራሉም የመጀመሪያ ደረጃ ፍርድ ቤት ከውግ አጥባቂ ወገን ሆነው ያገለገሉ የአርባ ዘጠኝ አመት ዕድሜ ዳኛ ናቸው። ምርጫቸው የሚኖረውን ለረዥም ጊዜ የሚዘልቅ አንድምታ የሚገነዘቡ መሆናቸውንም ትራምፕ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት የአገሩን ደህንነት ከማስጠበቅ ቀጥሎ የጠቅላይ ፍርድ ቤት ዳኛ መሰየም ሌላው ከሁሉ የላቀ አስፈላጊ ውሳኔ መሆኑን ሁሌም እገነዘባለሁ። እድሜውን ከግምት አስገብቶ የፍርድ ቤቱ ዳኛ ለሀምሳ ዓመታት ያህል በሥራ ላይ ሊቆዩና ውሳኔያቸውም ለክፍለ ዘመን ወይም ከዚያ በላይ ዘለቄታ ሊኖረው አንዳንዴም ተጽዕኖ የእድሜ ልክ ሊሆን ይችላል። ጎርሶች በበኩላቸው ከፍ ባለ ትሕትና ነው የእጩነታቸውን ዜና የተቀበሉበትን የገለጡት። ከዚህ ታሪካዊ ቤት ውስጥ ቆሜ የገዛ ራሴንም ውሱንነት ሳልዘነጋ፣ ምርጫው ከጸደቀና ከተመረጥኩ የሕገ መንግሥቱና የዚች ታላቅ ሀገር ታማኝ አገልጋይ ለመሆን አቅሜ ፈቀደውን በሙሉ ላደርግ ቃል እገባለሁ። ጎርሰች ባለፈው የካቲት ከዚህ ዓለም ድንገት በተለዩት የጠቅላይ ፍርድ ቤቱ ዳኛ አንቶኒን ስካሊያ የነበረውን ቦታ ለመተካት ነው የታጩት። የሪፐብሊካን ፓርቲ የምክር ቤት አባላት የፕሬዚዳንቱን ምርጫ በማህበራዊ መገናኛ ብዙሀኑ ፈጥነው ሲያወድሱ፣ አንዳንድ የዲሞክራቲክ ፓርቲ የምክር ቤት አባላት ግን ጥርጣሬና ስጋታቸውን መፈንጠቃቸው አልቀረም። የቀድሞ ፕሬዚዳንት ባራክ ኦባማ የዳኛ አንቶኒን ስካሊያን ህልፈት ተከትሎ ዳኛ ምሪክ ጀራልድን እጩዋቸው አድርገው ቢያቀርቡም የፓርቲው የህግ መወሰኛ ምክር ቤት አባላት በእጩ የማጽደቅ ሂደቱ የሚካሄደውን ክርክርና የድምፅ አሰጣጥ ክንውን ቀጣዩ ፕሬዚዳንታዊ ምርጫ የሚካሄድበት ወቅት ተቃርቧል በሚል ነው ተግባራዊ እንዳይሆን ያገዱት። ያም ውሳኔ በጊዜው አብዛኛውን የዲሞክራት ፓርቲው የምክር ቤት አባላትና የለውጥ አራማጆች ክፉኛ ሲያበሳጭ፣ አንዳንዶቹም የፕሬዚዳንቱን ምርጫ በመቃወም በትላንትና ዕለት ከምክር ቤቱ ደጃፍ ተሰባስበው ድምፃቸውን አሰምተዋል። እጅግ አደገኛና ጽንፍ የሄደ የእጩ ምርጫ ናቸው። ከአሜሪካ ህዝብ ይልቅ የፖለቲካ አመለካከታቸውን የሚያስቀድሙ ምርጫ ናቸው ግዙፍ ኃይል ያላቸውን የባለጠጎችንና የኩባንያዎችን ጥቅም ከአሜሪካ ሕዝብ ጥቅም የሚያስቀድሙ ናቸው። ነጻ አስተሳሰብ አራማጅና ገለልተኛ ዳኛ በጠቅላይ ፍርድ ቤቱ እንዲሰየም ነው የምንሻው ያሉት ለተቃውሞ ሰልፉ ከወጡት አንዷ ናቸው። ጎርሰች የጽንስ ማስወረድን በሚመለከቱ ህጎችና የፕሬዚዳንት ትራምፕን ወደ አሜሪካ በሚመጡ ስደተኞች ዙሪያ ያወጡት አዲስ ፕሬዚዳንታዊ ትእዛዝ ጨምሮ በበርካታ ርዕሰ ጉዳዮች ዙሪያ ከዲሞክራቱ የምክር ቤት አባላት ምናልባትም ለወራት ሊዘልቅ የሚችል ጠንካራ ጥያቄና መልስ ከፊታቸው ተደቅነዋል። የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። የአሜሪካ ድምፅ ራዲዮ ከተመሠረተ ቀደም ሲል በዜናው እንደገለጥ ነው ዛሬ ሰባ አምስት ዓመት ሞላው። የዓለም አቀፍ የዜና አውታራችን ሰባ አምስተኛ ዓመቱን ሲያከብር ስኬቶቹና ቀጣይ ግቦቹ ምን እንደሆኑ የቪኦኤ ሥራ አስኪያጅ አማንዳ በይነት በቀጥታ ለእናንተ ለአድማጮቻችን ባስተላለፉት ንግግር አውስተዋል። ሄኖክ ዘማግዜር ነው ያነጋገራቸው። ከስራ አስኪያጇ እንስማ። መልካም ሰባ አምስት ዓመት 75 ዊ ቱ የአሜሪካ ድምፅ ሰባ አምስተኛ ዓመቱን ሲያክብር የተቋቋመበትን ዓላማ ለማሳካት በተለያዩ የመገናኛ ዘዴዎች መረጃ ማሰራጨቱን አጠናክሮ እንደሚቀጥል ለመግለጽ እወዳለሁ። እውነተኛ፣ ተአማኒ፣ ገለልተኛና የማይወግን ዜናና መረጃ ላለፉት ሰባ አምስት ዓመታት እንዳሰራጨን ሁሉ ለቀጣይ ሰባ አምስት ዓመታት የምናደርገውም ይህንኑ ነው። በግሌ እዚህ የአሜሪካ ድምፅ አካል ሆኜ ከናንተና ከሌላውም ዓለም ጋር ስነጋገር በቅድሚያ ለምን ጋዜጠኛ ለመሆን እንደወሰንኩ ያስታውሰኛል። የተጣለብንን ኃላፊነት ለመወጣት እኔም እዚህ አብረውን የሚሰሩ ባልደረቦችም ዝግጁ ናቸው። ሰባ አምስተኛ ዓመታችንን ስናከብር ለቀጣይ ሰባ አምስት ዓመታት እንድትከታተሉን እየጋበዝኩ ነው። እንደ አሜሪካ ድምፅ ያሉ የዓለም አቀፍ የዜና ምንጮች የሚኖራቸው ሚና ብዬ የማስበው ተአማኒ የሆኑ የዜና መረጃ ምንጮች በሌሉባቸው ሀገሮች ክፍተቱን መሙላት ነው። በሀገራችን ያለውን የመናገር ነጻነት ተጠቅመን በዓለም ዙሪያ የሚኖሩ ዜጎች ገለልተኛ ሚዛኑን የጠበቀና የታመነ መረጃ የሚያገኙበትን አምድ መክፈት ነው። እንደዚህ አይነት መረጃን በሚኖሩባቸው አካባቢዎች ለማግኘት እንደማይችሉ እንረዳለን። A big part of Voice of America's mission is to tell America's story. And that means telling all of America's story, including the story of Silicon Valley and its entrepreneurial culture. በሲሊከን ቫሊ የቴክኖሎጂ ባህልን ማሳየት የትምህርት ተቋሞቻችንና ስርዓቶቻችንን በዘገባዎቻችን ማሳየታችንን እንቀጥላለን። በርካታ ወጣቶች በዓለም ዙሪያ የማወቅ ፍላጎታቸው ሰፊ ነው። የጤና ጥበቃ ስርዓታችንም የብዙዎችን ሕይወት ያተረፉ በርካታ የቴክኖሎጂ ፈጠራዎችና አሰራሮች የተሞሉ ናቸው። ወጣቶች መረጃዎችን በምታገኙባቸው የቴክኖሎጂ መገናኛዎች፣ በተለይ በሞባይል ስልኮች የምናሰራጫቸው መረጃዎች እነዚህን ሁኔታዎች የሚያሳዩ ይሆናሉ። የአሜሪካ ድምፅ በምትገለገሉባቸው የመረጃ ማሰራጫ አምዶች ለእናንተ የሚያቀርቧቸውን ዝግጅቶች እናንተም የቀደሙት እናቶቻችሁና አባቶቻችሁ በራዲዮ ያገኟቸው የነበሩትን ታማኝ፣ ገለልተኛና አሳታፊ ከሆኑ ዘገባዎችና መረጃዎች ትጠቀማላችሁ የሚል ተስፋ አለኝ። That you will find Voice of America to be as reliable, interesting, and engaging a source of news and information as your parents did. ዜናችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮቻችን ቀደም ሲል እንደሰማችሁት ቪኦኤ ዛሬ ሰባ አምስት ዓመት ሞላው። አንድ የትልቅ አዛውንት እድሜ ነው። እንኳን አደረሳችሁ እንደምትሉን ተስፋ እናደርጋለን። እናንተንም በማድመጥ እስካሁን እንኳን አብራችሁ እንቆያችሁ። መሐመድ ጀማል፣ መሐመድ አማን፣ ንጉሱ እየነገረኝ ነው። ጥሩ ሙዚቃ መርጦልናል። በሱ እንቆይና ወደ ሌላው ስርጭት እናልፋለን። ဒီနေ့အပြည့်အဝရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်ဒီနေ့ရခဲ့တယ်

ta ko na pura kala አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበንን መልካም ምሽት እንመኛለን። አሁን ወደ ቀዳሚው የሁለተኛው ክፍል ቅንብር እናልፋለን። ዲሞክራሲ በተግባር በጋምቢያ ባለፈው የያህያ ጃሚያ አስተዳደር ወቅት በደል የፈጸሙትን ሕግ ፊት ማቅረብ ወይስ እርቀ ሰላም አካሄዶ ወደፊት መቀጠል በሚሉ ጥያቄ ላይ ክርክሩ ቀጥሏል። ከተሬና ሆይ ከባንጁል ያጠናቀረችው ዘገባ አለ። ሰሎሞን ክፍሌ ዛሬ ለዲሞክራሲ በተግባር ዝግጅቱ ይዞታል ነው። ቲጃን ባሮ ወደ ቀድሞው የህትመት ሥራው ተመልሷል። የእግር ዐይኑ አሁንም እንዳበጠ ነው። ትንሽም ያነክሳል። ከሁለት ሳምንታት በፊት ነበር የያኔው ፕሬዝደንት ያህያ ጃሜ ወታደሮች በሚሠራበት ቦታ ላይ ወረራ አካሂደው በያዙት የጠመንጃ ሰደፍ ከደበደቡት በኋላ ወደ ብሔራዊው የደህንነት እስር ቤት ወስደው የጣሉት። ወንጀሉም በተቃዋሚዎች ሹራብ ላይ የሚውል ጽሑፍ አትመሃል የሚል መሆኑን ወታደሮቹ ገልጸውለታል። ያቺ ዕለት በጣም አስፈሪ ነበረች፣ ምክንያቱም በሕይወት ተርፌ ወደ ቤቴ ሄዳለሁ ብዬ አላሰብኩም። ከዚህ ቀደምም አስፈራርቶኝ ስለነበረ የሚገሉኝ መስሎኝ ነበር። እንገላሃለም ብለውኝ ነበር። ባሮው በሕገወጥ መንገድ በመታሰሩ ቢያዝንም ወደ ሕግ እንደማይሄድ ግን አስታውቋል። ዛሬ ጋምቢያ ማድረግ ያለባት የቀድሞ ፕሬዝደንት ያህያ ጃሜ ሄደዋልና ነገሮችን ወደ ኋላ ትቶ ወደፊት መራመድ ነው ብሏል። አዲሱ ፕሬዝደንት አዳማ ባሮ ቃለ መሐላ በፈጸሙበት ወቅት እርምጃ ወስዳለሁ ሲሉ ከገቡት ቃል አንዱ ክስ ሳይመሠረትባቸው ወይም ያለ ፍርድ የታሰሩ ሰዎችን በሙሉ እፈታለሁ የሚል ነው። በመቶዎች የሚቈጠሩ ሰዎች ከመንግሥቱ ወህኒ ቤቶችና የደህንነት ጥበቃ መሥሪያ ቤቶች በብዛት ሲወጡ ታይተዋል። ያህያ ጃሜ በሀያ ሁለቱ ዓመታት ጨካኝ አስተዳደራቸው ወቅት በዜጎች ላይ በደል ፈጽመዋል ሲሉ የሰብአዊ መብት ተከራካሪ ቡድኖች ይከሷቸዋል። ጃሜ ሰቆቃን ጨምሮ ሰዎች በአስገዳጅ ሁኔታ የደረሱበት እንዳይታወቅ አድርገዋል፣ ሌሎች የመብት ጥሰቶችንም ፈጽመዋል ነው የሚሉት የመብት ተከራካሪዎቹ። አሁን ጥያቄው በሙስናና የግፍ አስተዳደር የታመመችውን ሀገር ለማዳን ሁነኛው መንገድ የቱ ነው የሚለው ነው። ባለፈው ዓመት ለእስር ተዳርገው ከቆዩ በኋላ ባለፈው ሳምንት የተፈቱት የተቃዋሚው ፓርቲ መሪ ኡሴኑ ዳርቦ ፍትህ ላይ ያጠላውን ጥርጣሬ የማጥራት ጉዳይ ይሆናል ብለዋል። እርስ በእርስ የሚጠራጠሩ ሰዎች ዘንድ ያለውን ሁኔታ በማጥራት እንደ ጋምቢያውያን ለአገራችን ልማት ወደፊት መጓዝ ነው። ጋምቢያዊው ጠበቃ አዚዝ ቤን ሱዳም ጥያቄውን የተቀበሉ ይመስላል። ወንጀል ለፈጸሙ ወገኖች በጣም ግልጽ የሆነ ሕጋዊ ጥያቄ ሊቀርብ ይችላል። በመንግስቱ የተቀጠሩ ወይም ከመንግስቱ ጋር ግንኙነት ያላቸው ቢያንስ እነዚህን እርምጃዎች ወደሚወስዱ መስሪያ ቤቶች መግባትና መውጣት የሚችሉ ሰዎች ከወንጀል ጋር ለተያያዙ ጥያቄዎች መልስ ሊሰጡ ይገባል። ቤንሱዳ አክለው ግን ክሶቹን አቀናብሮ ለማቅረብ አስቸጋሪ ሊሆን ይችላል ይላሉ። ቁስሎች ይድናሉ። ሰዎች ይሸሻሉ። ምስክሮችም እንዲሁ አይኖሩም። ሀያ ሁለት ዓመታት ረዥም ጊዜ ነው። በእነዚህ ሁሉ ጉዳዮች ላይ ደግሞ የተሰበሰቡ ማስረጃዎች ቢኖሩ እንኳ በጣም አነስተኛ ናቸው። በጋምቢያ የመንግስት ለውጥ ከተደረገ ካለፈው ሳምንት ወዲህ በተለይ በከፍተኛ ሥልጣን ላይ የነበሩ ሰዎች እየተያዙ ታስረዋል። የቀድሞው የጋምቢያ ሀገር አስተዳደር ሚኒስትር ኡስማኔ ሶንኮ በስዊዘርላንድ የፖለቲካ ጥገኝነት እየፈለጉ ባሉበት ወቅት በፖሊሶች ተይዘው ታስረዋል። የቀድሞው ባለሥልጣን ሶንኮ ሀገሪቱ ውስጥ ከሰቆቃ መፈጸም ወንጀሎች ጋር በተያያዘ ሲሆን የፖሊስ ሠራዊቱ አዛዥና በጃሚ አስተዳደር ውስጥ ለረጅም ጊዜ የቆዩ የካቢኔ አባል ናቸው። ሴኔጋልም እንዲሁ የቀድሞውን የጋምቢያ የወህኒ ቤት ሹም ጄነራል ቦራ ኮሊን ወደ ጊኒ ቢሳዎ ሸሽተው ለመግባት ሲሞክሩ ይዛ በቁጥጥር ስር አውላለች። የእነኚህ ሁለት የቀድሞ ባለሥልጣኖች መጻይ ዕድል ምን ሊሆን እንደሚችል ገና ግልጽ የሆነ ነገር የለም። ምናልባት ወደ ጋምቢያ ሊመልሷቸው ይችላሉ የሚል ግምት ግን አለ። አዲሱ የጋምቢያ ፕሬዚደንት አዳማ ባሮ ተበላሽቶ ቈይቷል ያሉትን የደህንነት ጥበቃ መሥሪያ ቤት ለማሻሻል እና በደቡብ አፍሪካ ድረ አፓርታይድ ዐይነት የሐቅ አጣሪና ዕርቀ ሰላም ኮሚቴ ለማቋቋም ቃል ገብተዋል። መንግሥት ወንጀል የፈጸሙትን ለሕግ ስለማቅረብ አለማቅረቡ ግን ግልጽ ከማድረግ ተቆጥበዋል። የፕሬዝደንቱ ቃል አቀባይ ሐሊፋ ሳላህ ሲናገሩ ግን መንግሥት አሁን እያደረገ ያለው ጋምቢያውያን ስለ ጠፉና የታሰሩ ሰዎች ሪፖርት እንዲያደርጉ በመጠየቅ የሐቅ ማጣራት ተልእኮ ላይ ነው ብለዋል። ሰዎች ልማት እንዲቀጥል የአገሪቱ ሀብት ላስፈላጊ ጉዳዮች እንዲውል እየጠየቁ ባሉበት ሁኔታ ገንዘቡን ለጥቃቱ ሰለባዎች በካሳ መክፈል ይሻላል ወይስ በሌላ ሂደት መጠመድ፣ እንደ አንድ የአገር መሪ ቅድሚያ የሚሰጧቸው ጉዳዮች ያሉ ይመስለኛል። ቪኦኤ ብዙ ይህንኑ ሀሳብ የሚጋሩ ጋንቢያውያንን አነጋግሯል። አብዛኞቹ የሚፈልጉት ካሳ እንዲከፈላቸው ነው። በጃሜ አስተዳደር ወቅት የተቀሙትን የቀድሞ ሥራቸውንና ንብረቶቻቸውን እንዲመልሱላቸውም ይፈልጋሉ። ከሁሉ በላይ ግን የታሰሩ ዘመዶቻቸው እንዲለቀቁላቸውና የት እንደ ደረሱ የማይታወቁት ደግሞ ምን እንደዋጣቸው ዋጣቸው ሐቁን ማወቅ ይፈልጋሉ። ይህ በእንዲህ እንዳለ የቀድሞ ፕሬዚደንት ያህያ ጃሜ በኢኳቶሪያል ጊኒ የስደት ሕይወት ጀምረዋል። የተጠለሉባት አገር የሮም ስምምነትን ፈራሚ ባለመሆኗ ግን ጃሜ ከጋምቢያም ሆነ ከዓለም አቀፉ የወንጀል ችሎት ብዙ የራቁ ይመስላል ሲሉ የሕግ ባለሙያዎች ያስረዳሉ። ዲሞክራሲ በተግባር ነበር የሰማነው። ሰሎሞንን እናመሰግናለን። ወደ ተከታዩ የመጨረሻ ቅንብር ልናልፍ ነው። ሴቶችና ቤተሰብ የዩናይትድ ስቴትስ የኢሚግሬሽን ሕግ ታሪክ ይላል፣ ቀጣዩ ዘገባችን። አሜሪካ ወደ አገሯ የሚመጡ የውጭ አገር ሰዎች ላይ ገደብ ስታደርግ የመጀመሪያ ጊዜዋ አይደለም። ታዲያ በዜግነታቸው እየለየች አትምጡብኝ ብላ ታውቃለች እንዴ? እንዴታ ይላል የቪዮዋ ኬሊ ጄን ኬሊ ያጠናቀረችው ዘገባ፣ ቆንጅት አየለ ታቀርባለች። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት የፈረሟቸው የኢሚግሬሽን ማስፈጸሚያ ትዕዛዞች በቅርብ ዘመናት የአሜሪካ ታሪክ እንዲህ ያለ መመሪያ ሲወጣ የመጀመሪያ ሊሆን ይችላል። ዩናይትድ ስቴትስ በምትቀበላቸው የውጭ ሀገር ሰዎች ላይ ገደብ ስትጥል፣ ግን ይህ የመጀመሪያ ጊዜ አይደለም። እንደ ኤሮፓውያን አቆጣጠር በ1789 ዓ ም የተደነገገው የዩናይትድ ስቴትስ ህገ መንግስት የኢሚግሬሽን ህግን ሙሉ ስልጣን ለሀገሪቱ ምክር ቤት ሰጥቷል። ፕሬዚደንቱ ደግሞ ህጎቹም በመመሪያዎች አማካይነት እየተቆጣጠረ ያስፈጽማል ይላሉ ደ ወርድስ ዊ ሊቭ ባይ በሚል ርዕስ ስለ ህገ መንግስቱ የሚያወሳ መጽሐፍ የደረሱት የህግ ምሁሯ ሊንዳ ሞንክ። በመጀመሪያዎቹ የአንድ መቶ ዓመታት የአሜሪካ ታሪክ ታዲያ ኮንግሬሱ በኢሚግሬሽን ህጉ ላይ በፌዴራሉ መንግስት ደረጃ ገደብ የሚጥል ደንብ አውጥቶ አያውቅም። ብዛት ያላቸው የአይርላንድና የጀርመን ተወላጆች ወደ ዩናይት ስቴትስ ፈልሰው የሰፈሩትም በእነኛ አመታት ውስጥ ነው። ብዙዎች የቻይና ተወላጆችም በሺ ስምንት መቶ ስልሳዎቹ አመታት በባቡር መስመር ዝርጋታ ስራ በወዛደርነት ሊሰማሩ መጥተው እዚሁ ቀሩ። ታዲያ የአገሬው ተወላጆች አሜሪካኖች መጤ በብዛት መስፈሩን አልወደዱትም ነበር። አንድም የብዙዎቹን ከአይርላንድና ከጀርመን የፈለሱ መጤዎች የካቶሊክ ክርስትና እምነት ባለመውደድ ሲሆን እስያውያኑ ደግሞ ወንጀለኞች፣ ሴተኛ አዳሪዎች ወይም ደግሞ ስራችንን ሊሻሙ የመጡ ናቸው ብለው ይጠሏቸው ነበረ። እናም የዩናይትድ ስቴትስ ኮንግረስ በሺ ስምንት መታዎቹ መጨረሻ አመታት ለመጀመሪያ ጊዜ ከውጭ ሀገር የሚፈልሱ ሰዎችን ቁጥር የሚቀንስ ህግ አወጣ። ህጉ በተለይ እስያውያኑ መጤዎች ላይ እያነጣጠረ ነበር። ደ ፔጅ አክት ና ደ ቻይኒዝ ኤክስክሉዥን አክት በተባሉት ደንቦች በብዛት ቻይናውያን ሴቶችና ወዛድሮች እንዳይገቡ ይከለከሉ ጀመር። በሀያኛው ምዕት አመት የዩናይትድ ስቴትስ ፌዴራል መንግስት በሩን ለውጭ ሀገር ሰዎች ይበልጡን ከፈተ። እነሆም መቀበያ በሩን የኒውዮርኳን ኤሊስ አይላንድ ደሴት አድርጎ ቤት ለንግዳ ይል ጀመር። በተለይ ከጣሊያንና ከምስራቅ አውሮፓ እጅግ ብዙ ስደተኞች መጡ። ብዙዎቹ አዲሶቹ መጤዎች ታዲያ ያልተማሩና ድሆች ነበሩ። አሁንም አንዳንድ አሜሪካውያን ያልተማርና ድሀ የሚጎርፍብን ለምንድን ነው ሲሉ ማጉረምረም ጀመሩ። ኢሚግሬሽን ሬስትሪክሽን ሊግ የኢሚግሬሽን ተቆጣጣሪ ማህበር የሚል ቡድን ተቋቁሞም ወደ አሜሪካ የሚመጣ ፈላሽ ማንበብ የሚችል መሆን አለበት ሲሉ ለዩናይትድ ስቴትስ ምክር ቤት የአቤቱታ ደብዳቤ አስፈርመው አስገቡ። ፕሬዚዳንት ግሮቨር ክሊቭላንድና ፕሬዚዳንት ውድሩ ዊልሰን ጥያቄውን ተቃወሙ። በ1917 ዓ.ም ታዲያ ፕሬዚዳንት ዊልሰን ቢቃወሙትም ምክር ቤቱ ጥያቄውን ተቀብሎ አጸደቀው። እናም ወደ አሜሪካ መጥቶ ለመኖር የሚፈልግ ሰው የንባብ ፈተና ማለፍ የግድ እንዲሆን ተወሰነ። በሺ ዘጠኝ መቶ ሀያዎቹ ደግሞ የኢሚግሬሽን ቁጥጥሩ ፖሊሲ ይበልጡን እየጠበቀ ሄደ። ከሁሉም ጥብቁ የሺ ዘጠኝ መቶ ሀያ አራቱ ድንጋጌ ነበር። አሜሪካ የምትቀበላቸውን አጠቃላይ የውጭ ሀገር ዜጎች ቁጥር ከመገደቡም ሌላ በአገር በአገር እየለየ ኮታ መደበ። በዚያ ድንጋጌ ከምስራቅ አውሮፓና ከአፍሪካ የሚመጡ ፍልሰተኞች ቁጥር እጅጉን የተቀነሰ ሲሆን ከእስያ ደግሞ ከጃፓኖችና ከፊሊፒንስ በስተቀር ያንድም የሌላ ሀገር ተወላጅ እንዳይመጣ ተከልክሎ ነበር። በዚያ ድንጋጌ ለእንግሊዛውያንና ለምዕራብ አውሮፓ ሀገሮች ሰዎች የሚሰጠው የመግቢያ ቪዛ ቁጥር ጨምሮ እንደነበረ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የታሪክ ገጽ ላይ ያለው መረጃ ያመለክታል። ከዚያ በኋላ ነው አብይ የሆነ የኢሚግሬሽን ፖሊሲ ለውጥ የተደረገው። በ1940ዎቹና ሀምሳዎቹ ዩናይትድ ስቴትስ ባደረገችው መለስተኛ የኢሚግሬሽን ፖሊሲ ለውጥ የምትቀበላቸው መጤዎች ቁጥርና የዜግነታቸው ስብጥርም በጥቂቱም ቢሆን ጨመረ። በ1965 ዓ ም ነው ከፍተኛ የሆነ የፖሊሲ ለውጥ የተካሄደው። በከፊል በወቅቱ በነበረው በሲቪል መብቶች ንቅናቄው ግፊት ጭምር የዩናይት ስቴትስ ምክር ቤት የኢሚግሬሽንና ዜግነት ጉዳይ የተባለውን ድንጋጌ አጸደቀ። የወቅቱ ፕሬዚዳንት ሊንደን ጆንሰንም ፈረሙበት። በዚያ ድንጋጌ ዜግነትን መሰረት ያደረገ የኮታ ምደባ አሰራር ተሰረዘ። ዩናይትድ ስቴትስ ውስጥ የሚኖር የቤተሰብ አባል ያላቸው የውጭ አገር ሰዎችም ቅድሚያ እንዲያገኙ፣ እንዲሁም ከሁከትና ከውጊያ ለሚሸሹ ስደተኞች አሜሪካ ከለላ እንደምትሰጥ ተወሰነ። ታዲያ ያ ድንጋጌ አንዳንዶቹን የቀደሙትን ገደቦች እንዳሉ ያቆየ ቢሆንም ስደተኞች የሚነሱባቸው ሀገሮች ወይም የዜግነታቸው ስብጥር በከፍተኛ ደረጃ ተቀያይሮ ነበር። ቀደም ብሎ ከምዕራብ አውሮፓ በነበረው ፋንታ በሀያኛው ምዕት ዓመት መገባደጃ በብዛት ይፈልሱ የነበረው ከሜክሲኮ፣ ከፊሊፒንስ፣ ከኮሪያ፣ ከዶሚኒካን ሪፑብሊክ፣ ከኩባና ከህንድ እንዲሁም ከቪየትናም ሆኖ ነበር። የአሁኑ የፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ገደብ ትእዛዝስ? የማያሚ ዩኒቨርሲቲ ህግ ትምህርት ቤት መምህሩ ኩናል ፓርከር እንደሚያስረዱት የሺህ ዘጠኝ መቶ ስድሳ አምስቱ ህግ ነው በኢሚግሬሽን ፖሊሲ የነበረውን ግልጽ ያለ አድሎ ያከተመው ሜኪንግ ፎሬነርስ ኢሚግሬሽንን ሲቲዘንሺፕ ሎስ ኢን አሜሪካ የመጤዎች ስሪት የኢሚግሬሽንና የዜግነት ህግ በአሜሪካ የተባለው መጽሐፍ ደራሲ ኩናል ፓርከር የፕሬዚዳንት ዶናልድ ትራምፕን የኢሚግሬሽን ማስፈጸሚያ ትእዛዝ የሚቃወሙት ወገኖች ምናልባት ከሺ ዘጠኝ መቶ ስልሳ አምስቱ ህግ ጀምሮ ከኖረው አሰራር ጋር ተጻራሪ አድርገው ስለሚያዩት ሊሆን ይችላል ይላሉ። የሚስተር ትራምፕ ትእዛዝ የሚበዛው ህዝባቸው ሙስሊም ከሆነ ሰባት ሀገሮች ስደተኛም ይሁን ሌላ እንዳይገባ ይከለክላል ኢራን ሶማሊያ ኢራቅ ሱዳን የመን ሶሪያ ና ሊቢያ ናቸው እነዚህ ሀገሮች ተቃዋሚዎች ይህ የሚስተር ትራምፕ ትዕዛዝ ሙስሊሞችን ለይቶ አድሎ የሚፈጽምባቸውና የአሜሪካን የስደተኛ ተቀባይነት ታሪክ የሚጻረር ነው በማለት ይኮንኗቸዋል ፕሮፌሰር ፓርከር ግን የሚስተር ትራምፕን እርምጃ ህገወጥ ነው ማለት ትክክል እንዳልሆነ በመግለጽ ያስጠነቅቃሉ። እንዴት ቢባል የዩናይትድ ስቴትስ ታሪክ እንደሚያሳየው ይላሉ፣ ጠቅላይ ፍርድ ቤቱ ለፕሬዚደንቱና ለምክር ቤቱ የኢሚግሬሽን አፈጻጸምን እንዲቆጣጠሩ ጠቀም ያለ ስልጣን ስለሚሰጥ እንደሆነ ነው ፕሮፌሰሩ የሚያስረዱት። ፕሬዚዳንት ኦባማም ቢሆኑ ይላሉ ፕሮፌሰር ፓርከር ፕሬዚዳንት ኦባማም ቢሆኑ ኢሚግሬሽንን የሚመለከት አስፈጻሚ ትእዛዝ አውጥተው ነበር። ያ ትእዛዝ ታዲያ ይልቁንም አሜሪካ የተወለዱ ልጆች ያሏቸውን ነገር ግን ህጋዊ የመኖሪያ ፈቃዱ የሌላቸው የውጭ አገር ተወላጅ የሆኑ ቤተሰቦች እንዳይባረሩ ጥበቃ ለማድረግ የታለመ ነው። አንድ መታወቅ ያለበት ጉዳይ ደግሞ ህጋዊም ሆኖ ብዙ ችግር ያለው ሊሆንም ይችላል ይላሉ ፕሮፌሰሩ። የሆነ ሆኖ ሁለቱም ፕሮፌሰር ፓርከርም የህግ ምሁሯ ሊንዳ ሞንክም የሚጠቁሙት የሀገሪቱ ህገ መንግስት ፕሬዝደንቱም ሆኑ ምክር ቤቱ የኢሚግሬሽን አሰራርን ሲቆጣጠሩ ማክበር የሚገባቸው ደንቦች ያሉ መሆኑን ነው። ያ ደንብ አድሎ እንዳይፈጸም ለመከላከል የታቀደ ነው። እነዚህ ተግባራት ፍትሃዊ በሆነ መንገድ መከናወን አለባቸው ብሎ የሀገሪቱ ከፍተኛው ሕግ ደንግጎ አስቀምጦታል ብለዋል የህግ ምሁሯ ሊንዳ ሞንክ። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ዩናይትድ ስቴትስ ስለደነገገችው የጉዞ እገዳ ምን አስተያየት አላችሁ ስንል ላቀረብነው ጥያቄ አስተያየቶቻችሁን ከላካችሁን መካከል ለዛሬ ጥቂቶቹን እናቀርባለን። አቶ ሰሎሞን ኀይሉ በላኩት አስተያየትን ጀምር። እኔ በተጀመረ ሥራ ላይ አንን ጫጫ ባይ ነኝ። በተለይ አማኝ ነኝ ለሚሉቱ እውነት እምነቱን ለመጉዳት ነው ወይስ አገራቸውን ለመከላከል? እንደ እኔ የመጀመሪያው ቃላቸውን ጠባቂ መሪ ብያቸዋለሁ። በወሬ ያልፉታል ብዬ ነበር። ለሙስሊም ወንድሞቼ ግን አይክፋችሁ፣ ዘና ለማለት መቼ አገር ጠፋ አላለሁ ለመስራትም ቢሆን ዓለማችን ሰፊ ነው። ቤቴ አትግቡ ካሉ አያከራክርም፣ ግን እንደ ክርስቲያንነቴ ዓለም አሳዛኝ ሆናለች ብለዋል። ቸኮል ዩሱፍ የተባሉ አድማጭ ደግሞ ራስ ደህና አለቻሉ ብለው ይጀምራሉ። አሜሪካ እንደሆነች ብዙ ወዳጅ እንዳላት፣ ብዙ ጠላቶችም አሏት። ስለዚህ ለሀገሪቷ ዜጎች ሰላም ሲባል ፕሬዚዳንቷ ትራምፕ የወሰዱት እርምጃ እጅግ በጣም ጥሩ ነው። እረ ጎበዝ እስከ መቼ ነው አይናችን በአሜሪካ ላይ የሚያማትረው? ላወቀበት እኮ አፍሪካም አሜሪካ ነች። ብለዋል ሀና ቆንጆ ደግሞ እኔ ትራምፕ በትክክለኛው መንገድ እየተጓዙ ነው ነው የምለው። በቃ አንድ መሪ ለሀገሩ የሚሆነውን ነገር ሊያደርግ አቋም ሊኖረው ይገባል። ህገወጥ ሰዎች ቢያስወጡ ለምን ይወቀሳሉ? ግን ትንሽ ፈጠኑ። ፊርማ ቢቀንሱ ደግሞ ጥሩ ነው። ማንም ሰው የራሱ አሰራር አለው። ለእኔ ጀግና መሪ ብያቸዋለሁ። እስቲ አስቡት፣ እኚህ ሰው ለስንት ጊዜ ሙሉ የሚዲያ ሽፋን ሆነው ቆዩ። ኤርሚያስ በዙ ይቀጥላሉ። አይ ሕዝቤ፣ እውነት እንነጋገር ከተባለ ጥሩ መሪ ናቸው። ይህኔ ዘገባ ላይ አሜሪካውያን የተግባር ሰው ናቸው ይላል። እስኪ አስቡት አሁን እየተንጫጩ ያሉት የዩኤስኤ የዜጋ ካርድነት ለምን ሰጥጧቸው ታዲያ? የበላቸውን ስላክኩላቸው ይመስለኛል። እንደ ኢትዮጵያዊ ሳስብ ልዩነት ውበት ነው። እንደ አሜሪካውያን ካሰብን ደግሞ ከሴፕቴምበር 11 አደጋ በኋላ ሙስሊም ባዩ ቁጥር ሲሸበሩ ኖረዋል። ዶናልድ መጡና ይኸው ስጋታችሁ ሕልም ይሆናል ሲሉ ይኸው ካርዳችን ይኸውላችሁ ካርዳችሁ አሏቸው። እናም ተገበሩት እንደኔ አሜሪካውያን አስመሳይ ናቸው። እሳቸው ግን ለቃላቸው አዳሪ ደግ አይበረክትም የተባሉ። አድማጭ ደግሞ ትራምፕ ትክክል ናቸው። ሰው አካባቢውን ማቅናት ሲያቅተው አሜሪካ ሄዶ የአሜሪካንን መብት መሻማት የለበትም አሜሪካም የመቀበል ግዴታ የለባትም። ስለዚህ እንደ አሜሪካዊ ትክክል ነው። አይሲስን የማያወግዝ ሙስሊም ትራምፕ ላይ ቢንጫጫ አይገርምም። አፍዶል ሙሐመድ ይቀጥላሉ የሰው ልጅ ሁሉ የአዳምና የሔዋን ዝርያ ነው ምን አጨቃጨቃችሁና ነው ሙስሊም ክርስቲያን ወዘተርፈ የምትሉት የምትሉ ሃይማኖት የግል ነው ሁሉም የሠራውን ያገኛልና ያዋጣኛል ያለውን ይምረጥ እኛ ግን ሰው በመሆናችን ብቻ እንከባበር ባካችሁ ምነው ጎበዝ እንደ ሰው እናስብ እንጂ ከምንም ተፈጥረን መንጠባረር አያስፈልገንም። ነገ ደግሞ አፈርነን። አስቡት። ስለ አሜሪካ አያገባንም። ትራምፕ ያውቃሉ። ሕዝቡም ተስማምቶ መርጧቸዋል። ካዋጣው ወደፊት ቅርብ ነው፣ እናየዋለን። ወደ አሜሪካ አላስገባም ሲል ወደ ሌላ ሀገርም በንግድም በምንም እንዳይገባ ይደረግ ይሆናል እኮ። ያንን ያውቅበታል። አሚና ሀበሻ ከወሎ ሰውን በዘርና በሃይማኖት እየለዩ ማግለል ጤነኛ አእምሮ ላለው ሰው በምንም መልኩ ተቀባይነት ሊኖረው አይችልም። ጥቂት ሰዎች ለሚፈጽሙት ወንጀል ሁሉንም ተጠያቂ ማድረግ ደግሞ የለየለት ወፈፌነት ይመስለኛል ብለዋል። ኢዮስያስ ዘተዋህዶ ሀገረ ኩሽ ብለው ጽፈዋል። የመጨረሻው መልእክት የላኩልን ሙስሊሞች ዶናልድ ትራምፕን የመውቀስ ሞራል የላቸውም። ሰሞን ዶናልድ ትራምፕ ሙስሊሞች ወደ አሜሪካ እንዳይገቡ ብለው ያጸደቁት አዋጅ ተከትሎ ያንን አዋጅ ማለት ነው። ብዙ እስላሞች ድርጊቱን ኢሰብአዊና ግልጽ የእስላም ጥላቻ ያቀፈ ህግ አድርገው ሲተቹ ታዝበናል። እኔ በበኩሌ የዶናልድ አዋጅ ተገቢና ትክክለኛ ነው ብዬ ባላምንም እስላሞች ግን ይህን ሕግ የመተቸት ሞራል የላቸውም ባይ ነኝ። ሌባን ሌባ ሊተቸው አይችልም። ነፍሰ ገዳይን ነፍሰ ገዳይ ሊተቸው አይችልም። ዶናልድም ሆኑ እስላሞች በአንድ መስመር የቆሙ አንድ አይነት አስተሳሰብ የሚያስቡ ተራ የምድር ላይ ችግሮች ናቸው። አስተያየት የሰጣችሁትን አድማጮች እናመሰግናለን። ሌሎቻችሁም ላኩልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ የኢራቅና ሌቫንት እስላማዊ መንግሥትን ወይም በምሕፃር አይሲልን ገንዘብ የማሰባሰቢያና የድጋፍ መረብ ለመበጣጠስ ቆርጣለች ብሎ ይጀምራል ርዕሰ አንቀጹ የዛሬ መልእክቱን። ይህን ግብ ለመድረስም ሽብርተኞችንና ለሽብርተኞች ወይም ለሽብር አድራጎቶች ድጋፍ የሚሰጡ አካላትን ኢላማ ባደረገው የፕሬዚደንቱ የአፈጻጸም ትዕዛዝ ቁጥር 13224 መሠረት በዩናይትድ ስቴትስ የገንዘብ ሚኒስቴር የውጭ ጥሪቶች ቁጥጥር ቢሮ በምሕፃር ኦኤፍኤሲ ይባላል። ጥር 2 2009 ዓ ም በወሰደው እርምጃ አራት ግለሰቦችን በልዩ ሁኔታ በዓለም አቀፍ ሽብርተኝነት መፈረጁን ርዕስ አንቀጹ አስታውቋል። ርዕስ አንቀጹ አክሎም እነዚህ ግለሰቦች ኢራቅ፣ ሶሪያና ኢንዶኔዥያ ውስጥ የሚኖሩ በአይሲል ፕሮፓጋንዳና ምልመላ ውስጥ የሚሳተፉ በደቡብ ምሥራቅ እስያና አውስትራሊያ ውስጥ ለሚንቀሳቀሱ መረቦች ድጋፍ የሚሰጡ ናቸው ብሏል። ኦኤፍኤሲ በወሰደው እርምጃ መሠረትም በዩናይትድ ስቴትስ ይዞታና ክልሎች ውስጥ ያሉ የእነዚህን ግለሰቦች ንብረቶችና ጥቅሞች ሁሉ ማገዱን ገልጾ አሜሪካውያንና አሜሪካዊ ሰውነት ያላቸው ተቋማት ሁሉ ከእነዚህ ግለሰቦች ጋር ማንኛቸውንም አይነት የንግድና የገንዘብ ልውውጥ እንዳያደርጉ መከልከሉን አስታውቋል። የመጀመሪያው ተፈራጅ ስለ አይሲል ወይም በአይሲል ስም ይንቀሳቀሳል ሲል ቢሮው የጠራው ኔል ክሪስቶፈር ፕራካሽ ሲሆን ሰዎች ወደ ሶርያና ኢራቅ እየሄዱ አይሲልን እንዲቀላቀሉ የሚያበረታታ የአይሲል እጅግ ከፍተኛ የአውስትራሊያ መልማይ ነው ሲል መግለጹን ርዕሰ አንቀጹ አመልክቷል። ካለፈው ጁን 2015 ዓ ም ጀምሮም ፕራካሽ የአይሲል መልማይ የምልምሎቹን ጉዞ የሚያመቻች መሆኑና በአይሲል የከፍተኛ ደረጃ ምልመላዎች ቪዲዮዎች ላይ በግልጽ የወጣ የአይሲልን የውጭ ተዋጊዎች ለመቀስቀስና ለማነቃቃትም ቁልፍ በሚባሉ ተጠሪዎች ዝርዝር ውስጥ ስሙ የሰፈረ መሆኑን ርዕሰ አንቀጹ አስረድቷል። ርዕሰ አንቀጹ ይቀጥልና ኻሊድ ሻሩፍ የቡድኑን ፕሮፓጋንዳ የሚያሰራጭና በአይሲል ስም ግድያዎችን የሚፈጽም ሶሪያና ኢራቅ ውስጥ የሚንቀሳቀስ የአይሲል አባል መሆኑን ይናገራል። ባሩንሲያ ሜኖር ኡስማን ደግሞ የአይሲል ተዋጊዎችን የሚያዝ ኢንዶኔዥያ ውስጥ የአይሲልን እንቅስቃሴዎች የሚያመቻች ለአይሲል ምልመላ የሚያካሂድ እንዲሁም ለአይሲል አባላት ጉዞዎችና ግንኙነቶችን የሚያቀናብር መሆኑን ርዕስ አንቀጹ ጠቁመዋል። ኦትማን ሮኽማን በሽብርተኝነት የተፈረጀው ለአይሲል ወይም በአይሲል ስም በምልመላና በሚዲያ ስርጭቶች አካባቢ በሚያደርገው እንቅስቃሴና በአውሮፓ የዘመን አቆጣጠር ከ2010 ዓ ም ጀምሮ እስር ላይ ቢሆንም ከ2015 ዓ ም መጨረሻ አካባቢ አንስቶ ኢንዶኔዥያ ውስጥ ያሉ የአይሲል ደጋፊዎች የእጃዙር መሪ በመሆኑም እንደሆነ ተገልጿል። እነዚህ ፍረጃዎች የታሰቡት አይሲል በዓለም አቀፍ የገንዘብ ሥርዓት ውስጥ ሊኖረው የሚችልን ግንኙነት ለመቁረጥ እንዲሁም የአይሲልን የገንዘብ ግንኙነቶች ለመበጣጠስ ለሚካሄደው ዓለም አቀፍ ትግግዝ ድጋፍ ለመስጠትና ቡድኑን ለመደምሰስ መሆኑን ርዕሰ አንቀጹ አመልክቷል። አይሲል በዓለም ዙሪያ ግለሰቦችን ለመመልመል በጣረ መጠን ይላል ርዕሰ አንቀጹ። በመልእክቱ ማጠቃለያ የዩናይትድ ስቴትስ መንግሥት አጋዦቹን የገቡበት እየገባ ኢላማ ማድረጉን ይቀጥላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ፕሮግራማችንን እያጠቃለልን ነው። የሰው ልጅ እድሜ ሰባ ቢበዛ ሰማንያ ይባላል። ቪኦኤ ሰባ አምስት ዓመት ሞልቶቷል። ይቀጥላል። ከዛም በላይ ከዛም በላይ ከዛም በላይ የዛሬ ሰባ አምስት ዓመት የተወለደ ሰው ዛሬ ልደቱን ከቪኦኤ ጋር አክብሯል ማለት ነው። መልካም ልደት እንዳላቸውን እኛም እግዜር ስጥልን አብራችሁን ስለቆያችሁ እንላለን። በዚህ ሙዚቃ እንሰናበት። አዲሱ አበበ ከሰሎሞን ክፍሌ ጋር አስተናግደናል። መልካም ምሽት። የትግርኛ ፕሮግራም ይቀጥላል።